በአሁኑ ጊዜ በዓለም ውስጥ በረሀብ ሰው መሞት የለበትም። ይህ ራሱ ለኛ ለኢትዮጵያውያን ትልቅ ትልቅ ውርደት ነው እና ይሄ ነገር መቆም አለበት። ተባብረን መስራት ይገባናል። የኮሎራዶ አስቸኳይ ጊዜ እርዳታ ለኢትዮጵያ የተባለው ድርጅት ከዴንቨር መድሃን ያለም ቤተ ክርስቲያንና ከግለሰቦች እንዲሁም ከቲኬትና ከስዕል ሽያጭ ያሰባሰበውን ገንዘብ ነው በዓለም የምግብ ፕሮግራም በኩል ለድርቅ ተጠቂ ኢትዮጵያውያን የለቀሰው። የእርዳታ ማሰባሰብ ሂደቱን በመምራት ላይ የሚገኙት ዶክተር አበራ ሞላ እንደሚሉት የተጠናከረ የኢትዮጵያ ማህበረሰብ ድርጅት በኮሎራዶ ባይኖርም እሳቸውና አጋሮቻቸው ለኢትዮጵያውያኑ ድጋፋቸውን ለማድረግ በራስ ተነሳሽነት ኃላፊነቱን ወስደዋል። በቀጣይም ተጨማሪ የእርዳታ ማሰባሰቢያ መርሃ ግብር ነድፈዋል። ይሄ አርባ አንድ ሺ አምስት መቶ የላክነው ገንዘብ መጀመሪያ ካደረግነው የገንዘብ አሰባሰብ ነው። ሌላ አንድ ሁለት ደግሞ ለወደፊቱ ያቀድናቸዋሉ እና ከተሳኩልን እነዚህንም ሰብስበን እንልካለን። በዩናይትድ ስቴትስ የተለያዩ ግዛቶች የሚኖሩ ኢትዮጵያውያን በድርቅ ምክንያት ለተጎዱት ወገኖቻቸው አንዳንዴ በተናጠል አሊያም በድርጅቶች አማካይነት የእርዳታ ማሰባሰብ ተግባር ሲፈጽሙ ቆይቷል። ሆኖም ብዙዎች አንድ ላይ በመሆን ሰፋ ያለ ድጋፍ ከማሰባሰብ ይልቅ በተናጠል መሮጥን የሚመርጡበት ሁኔታ ነው ያለው። ዶክተር አበራ ሞላን በአሜሪካ የሚኖሩ ኢትዮጵያውያን በአንድ ማዕከል አማካይነት እርዳታ እንዲያሰባስቡ ያልተደረገበትም ምክንያት ጠይቂያቸው ነበር። ያደረጋ ሰው አለ፣ ብዙም ዓላማ ያላቸው አሉ። ብዙም የተለያየ ማሰባሰብ እና ራሳቸውንም ለየት አርገው ማየት ይፈልገዋሉ። አንዳንዴም እንሰባሰብ ተብሎ ሰው ሲሰባሰብ ሌላው የሚያየው ይሄ ስብስብ ነገ ኃይል ሲኖረው ችግር ሊፈጥር ይችላል ብለው ተቀስሩም ያፈርሱአሉ እና የግዴታ አንድ መሆን የለባቸውም። ዋናው ቁም ነገር ሰው ለሀገሩ መቆርቆሩ እና አንድ ነገር ማድረጉ ነው እና ከተገኘበት የተገኘበትን ያህል ተሰባስቦ ቢላክ ምንም አይደለም ባይ ነኝ። የግዴታ አንድ ጋ መሆን የለበትም ባይ ነኝ። ኤልኒኖ በተባለው የአየር ለውጥ ምክንያት በተከሰተው ድርቅ በኢትዮጵያ ከ አስር ሚሊዮን በላይ ዜጎች ለአስቸኳይ የምግብ እርዳታ ፈላጊነት መዳረጋቸው ይታወሳል። የተባበሩት መንግስታት የዓለም የምግብ ድርጅትም እንደ ኤሮፓውያን አቆጣጠር ከ2015 መጀመሪያ ጀምሮ ለ76 ሚሊዮን ዜጎች የአስቸኳይ ምግብ እርዳታ በማከፋፈል ላይ ይገኛል። ድርጅቱ ለ22 ሚሊዮን እናቶችና ህጻናት አልሚ ምግብ እያቀረበ እንደሆነም የድርጅቱ የዋሽንግተን ዲሲ ቢሮ የእርዳታ ማሰባሰብ ፕሮግራም ዳይሬክተር ወይዘሮ ኢሬን ዌርጌት ተናግረዋል። በኮሎራዶ የሚኖሩት ኢትዮጵያውያን በሀገራቸው ለተከሰተው ድርቅ እርዳታ ማሰባሰብ መቻላቸው አርአያነት ያለው ተግባር እንደሆነ እና የዓለም የምግብ ድርጅትም የተረከበውን የ410 ዶላር ድጋፍ ለድርቅ ተጠቂዎች እንደሚያደርስ ቃል ገብቷል። ዶክተር አብራሙላም የተሰበሰበው የእርዳታ ገንዘብ በዓለም የምግብ ድርጅት አማካኝነት ለእርዳታ ፈላጊዎች እንዲደርስ ድርጅታቸው ያደረገበት ምክንያት ሲገልጹም እነሱ በአሁኑ ጊዜ የተራቡትን ሰዎች የሚያበሉበት ትምህርት ቤት ሄደው ምግብ ያጡትን ልጆች የሚመግቡበት ወደ አራት መቶ ሰዎች የተለያየ ቦታዎች ላይ አሏቸው። በዚያ ላይ እንደገና እስከነ ወርልድ ቪዥን፣ ነኬር እንደዚህ ያሉ የተለያዩ ድርጅቶች ጋር አብረው ይሰራሉ እና ለምሳሌ ብዙ ቢሮ ያላቸው ቦታ እንደነ ደግሀቦ፣ ጅጅጋ፣ ሰመራ፣ ደሴ፣ መቀሌ፣ አሶሳ አዋሳ እንደዚህ በየቦታው አሏቸው። ያን ሁሉ አንበል የተሻሉ ናቸው ብለን ነው። በዚያ ላይ ደግሞ ወደ ሰባት በመቶ ብቻ ይመስለኛል ለስራ ማስጌጃ የሚያውሉት። ለዶች ለዶች ቨለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።